የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ ሰንዓ የመን ላይ ተይዘው ለኢትዮጵያ ተላልፈው መሰጠታቸውን በመቃወም እዚህ ዋሽንግተን ዲሲ እና በአካባቢዋ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን የመን ሪፐብሊክ ኤምበሲ ደጃፍ ላይ የተቃውሞ ሰልፍ አድርገዋል። ሰልፉን የተከታተለው ሶሎሞን አባተ የሚከተለውን አጠናቅሯል። የዋሽንግተን ዲሲና አካባቢዋ ኢትዮጵያውያንና ትውልድ ኢትዮጵያ ነዋሪዎች ድምፅ ነው እየሰማችሁ ያላችሁት። ይህንን ያህል ናቸው ለማለት አዳጋች ቢሆንም በአካባቢው የነበሩ ፖሊሶችንም ለመጠየቅ ሞክሬ ለመገመት ፈቃደኛ ሆኖ አልተገኙም። በርከት ያሉ ናቸው በዚህ ሰልፍ ላይ የተገኙት ኢትዮጵያውያን ዋዮሚንግ አቬኒው በሚገኘው የየመን ሪፐብሊክ ኤምባሲ ደጃፍ ላይ ተገኝተው የመን አቶ አንዳርጋቸውን አሳልፋ መስጠቷ ያስቆጣቸው መሆኑን አሳውቀዋል። ሰልፈኞቹ ሁላችን ሰልፈኞቹ ከኤምባሲው የሚወጡና የሚገቡ ተሽከርካሪዎችና ሠራተኞችን በብዙ ድምፅ ጩኸትና መፈክር አውከዋል። የመን ሽብርተኛ፣ ለእናንተ ሀፍረት የሚሉ መፈክሮችን አሰምተዋል። ሰልፈኞቹ የየመንን ባንዲራና የፕሬዚደንቷን ፎቶ አቃጥለዋል። ኤምባሲው ደጅ ላይ የግንቦት ሰባት ምክር ቤት አባልና የውጭ ግንኙነት ኮሚቴ ሊቀመንበሩ አቶ ሙሉነህ ዩኤል የድርጅታቸውን ትግል ተሸጋግሯል ያሉበትን ዝርዝር ተናግረዋል። በየጊዜው እየከረረና እየመረረ የመጣው ትግላችን ሁላችንም አንዳርጋቸው ጽጌዎች ነን ወደ ተባለው ምዕራፍ ተሸጋግሯል። ይህ ጽሑፍ የዚህን የትግል ምዕራፍ ምንነትና ይዘት ባጭሩ ያብራራል። በዚህ ጽሑፍ ላይ የሰፈሩት አረፍተ ነገሮች ተነበው የሚታለፉ ሳይሆን በተግባር የሚተረጎሙ ስራዎች ናቸው። አቶ አንዳርጋቸው ጽጌን መሆን ማለት ምን ማለት ነው? አቶ አንዳርጋቸው ጽጌ ለፍትህ፣ ለነጻነትና ለዲሞክራሲ ለእኩልነት በጀግንነት የቆመ ትግሉ የሚጠይቀውን መስዋዕትነት ሁሉ ሲከፍል የነበረ እና አሁንም እየከፈለ ያለ መሪያችን ነው። አቶ አንዳርጋቸው ጽጌን መሆን ማለት ልክ እንደሱ ትሁት ሆኖም ግን ቆራጥ ወደ ሰፊ በዚያው ልክ ደግሞ መራር፣ አስተዋይና ብልህ ሆኖም ተግባር ተኮር መሆን ማለት ነው። አቶ አንዳርጋቸው ጽጌን መሆን ማለት ወያኔን ለማስወገድ መደረግ የሚገባውን እርምጃ ለመውሰድ የተዘጋጀ ሰው መሆን ማለት ነው። አቶ አንዳርጋቸው ጽጌን መሆን ማለት ለሀገርና ለትውልድ ቤዛ መሆን ማለት ነው። ወያኔ አቶ አንዳርጋቸው ጽጌ ላይ ካተኮረባቸው ምክንያቶች አንዱ የወያኔን የዘር ፖለቲካና ፕሮፓጋንዳ በሚያመክን መልኩ በተግባር ትክል ውስጥ ካሉ የኦሮሞ፣ የአፋር፣ የኦጋዴን፣ የጋምቤላና ሌሎች ዘውግ ተኮር ድርጅቶች ጋር ንቅናቄያችን ተግባራዊ ትብብር ማድረግ የሚችሉበት ደረጃ ድረስ ማቀራረብ የቻለ መሪ መሆኑ ነው። ከሁሉም በላይ ለወያኔ የጎሮሮ ቁስል የሆነበት ደግሞ ከትግራይ ሕዝብ ዲሞክራሲያዊ ንቅናቄ ትህዴን ጋር ግንቦት ሰባት የፈጠረው ጠንካራ ትብብር ነው። ከትግሬን ጋር በመሆን አቶ አንዳርጋቸው ወያኔ በትግራይ ህዝብ ጀርባ መንጠልጠል እንዳይችል አድርጎታል። እናም አቶ አንዳርጋቸው ጽጌን መሆን ማለት ከዘረኛነት ሰጥቶ መገኘት ማለት ጭምር ነው። አንዳርጋቸው ጽጌን መሆን ማለት በኢትዮጵያውያን እኩልነትና እኩል ባለመብት ከልብ ማመን እና ለእኩልነት በጽናት መታገል ማለት ነው። አንዳርጋቸው ጽጌን ለመሆን የግድ የግንቦት ሰባት አባል መሆንን አይጠይቅም። አንዳርጋቸው ጽጌን ለመሆን ለመልካም አላዋማዎች መሳካት ዋጋ ለመክፈል መዘጋጀትን እንጂ የግድ ከአንድ ወይም ከሌላ ድርጅት ጋር መወገንን አይሻም። ያም ሆኖ ግን አንዳርጋቸው ጽጌን የሆነ ሰው በጠንካራ ድርጅት የታገዘ ትግል አስፈላጊነት ይረዳል። በመጨረሻም አንዳርጋቸው ጽጌን መሆን ኦኬለው እኳኝ፣ አቶ አንዷ ለማራጌ ሪዮታ ለሙ አቶ እስክንድር ነጋ። በቀል አቶ በቀለ በገርባ፣ አቶ ወልባነ ሌሊሳና እነዚህና ዘርዝረን ልንጨርሳቸው ይማን ጀግኖቻችንን ሁሉ ማለት ነው። ከአስተባባሪዎቹ መካከል የዋሽንግተን ዲሲ ግብረ ኃይል አባል ነኝ ያሉ ተሰላፊ አግኝች ያነጋግሬ ነበር። ባለፉት 15 ቀን በህጋዊ ሰነድ ሲንቀሳቀሱ የነበሩ የተቃዋሚ ፖለቲካ ድርጅት መሪ የነበሩት አቶ አንዳርጋቸው ጽጌ የመን አይሮፕላን ውስጥ እንዳሉ መታገዳቸውን ሰምተን ያዘጋጀ ነውና ያንንም አስመልክቶ ለየመን መንግስት ተቃውሟችን ለመግለጽ ነው እዚህ የደረስ ነው። ዛሬ የመጣ ነው። ምን ይዛችሁ የመጣችሁ? የመጣ ነው ዛሬ የተለያዩ መፈክሮችን ይዘን የመጣ ነው። ህጋዊ እንዳልሆነ የዓለም አቀፍ ህግን የሚጥስ መሆኑን የሚያመላክት ወረቀትን ይዘን መፈክሮች ይዘን መተናል። ከዛ በተረፈ እንግዲህ ካዘጋጀነው በላይ ህዝብ መቶ ስሜቱ እያየለ መቶ እየናረ መቶ ሰንደቅ ዓላማ የየመን ሰንደቅ ዓላማ አራት አምስት ጊዜ ያቃጥለውታል። ያው እንደምትመለከተው ስሜቱን እየገለጸ ነው ሰው። እንግዲህ በቀጣይነት ደግሞ የተለያዩ ኤምባሲዎች እንሄዳለን የሚል የግብረ ኃይሉ የአዘጋጅ ግብረ ኃይሉ ውሳኔ ነው። ምን ከሌላው ጊዜ? አዎ በሺ የሚቆጠር ነው ምንለው። እኛ እንግዲህ ከዚህ ቀደም ከነበረው ከሳውዲ አረቢያ ሰልፍ ቀጥሎ ትልቁ ሰልፍ ይሄ ነው። ያኔ ወንድሞቻችን እዛ ጉዳት በደረሰባቸው ጊዜ በጣም ከህዝቡ ቁጥር ብዛት ደግሞ ያው እንደምታየው ስሜቱ የኤምባሲ መኪኖች ሲገቡ ሲወጡ ለመገልበጥ ሁሉ እየጣረ ነው ሰው አጥሩን ዘለው ለመውጣትም እየጣረ ነው። ግን በርካታ የጸጥታ ፖሊሶች አሉ። ያው ከፖሊሶች ጋር በመተባበር ሰልፉ በስነስርዓት እየቀጠለ ነው። ምንድ ነው እያሰማቸው ያላቸው መፈክሮች የመን መንግስት በአጠቃላይ ሼሞኒ የመን መንግስት የሰራው ስራ ፈጽሞ ትክክል አለመሆኑን የሚገልጽ ነው። የመን ከወያኔ ጋር በመሳጠር ህጋዊ የሆነ ሰው መውሰዱን እንዲያውም በአብዛኛው በወጣቱ ምክንያቱም ብዙ የመኖች ኢትዮጵያ በኢንቨስተር ስም ተሰማርተው ስለሆኑ ያ ሁሉ ወደ በቀል እርምጃ እንሄዳለን የሚል መፈክሮች እየተሰማ ነው ያለበት አሁን ሁኔታ በተለይ ደግሞ የመን የዓለም አቀፉን ህግ መጣሱን ትክክል አለመሆኑን እየገለጽን እያለን። በትናቴ ነው በሀላፊነት የዋሽንግተን ዲሲና አካባቢ ያለ የጋራ ግብረ ኃይል ነው። የጋራ ግብረ ላይ የዚህ የዛ የፖለቲካ ድርጅት የሚባል የለም ሁላችን በአንድ ላይ የሆነ በአገራችን ላይ የደረሰውን በደል እየተቃወሙን የምንገኝ የግብረ ኃይል ነን። እዛ ውስጥ አስተባባሪ ኮሚቴ አንዱ ነኝ። በመጨረሻ ማስተላልፈው እንደዚህ አይነት እንቅስቃሴዎች ይሄ ኢትዮጵያዊነት ተቋሽሾ ከባህር ማዶ እስከ መያዝ ድረስ የሚደረስበት ሁናቴ ዛሬ አይደለም። ከ23 ዓመት ጀምሮ የተለያዩዎቹን እያፈኑ ይወስዳሉ። ይሄ ነገር መቆም መቻል አለበት። ይህ ሊቆም የሚችለው ደግሞ እኛ በውጭ ያለ ነው፣ ይህንን እናደርጋለን። በተለይ ደግሞ ባለቤቱ ኢትዮጵያ ውስጥ ያለ ህዝብ ግፍን፣ ጭቆናን፣ ባርነትን ተቃውሞ መነሳት መቻል አለበት። ግፍ ይብቀን። ይህ አስተዳደር ይህ አገዛዝ መወገድ አለበት የሚል መልእክት ለህዝባችን ነው ማስተላልፈው። አመሰግናለሁ። በሌላ በኩል ደግሞ ከሰልፉ አስተባባሪዎች አንዱ የሆኑት አቶ ነአምን ዘለቀ ካደረጉት ንግግር መ መካከል የሚከተለው ይገኝበታል። ወንድሞች እህቶች፣ የተከበራችሁ ኢትዮጵያውያን ዛሬ ተቃጥለናል አይደለም? ተንገብግበናል፣ ተቆጭተናል፣ ተቆጥተናል። ይህን ቁጣችንን ይህን እልሃችንን ይህን ቁጭታችንን በተግባራዊ ትግል መመንዘር። ጥቂቶች ሚሊዮኖችን እያሰሩ ቀጥለዋል። ሚሊዮኖችን እየደበደቡ እያሰቃዩ ቀጥለዋል። ሚሊዮኖችን እየገደሉ እያሰቃዩ እያዋረዱ ኢትዮጵያና ኢትዮጵያዊነትን ቀጥለዋል። ጥቂቶች ዛሬ ሚሊዮኖች አንዳርጋቸው ጽጌ ናቸው። አንዳርጋቸው ጽጌ በሚሊዮኖች ተመንዝሯል። ለዚህ አጸፋው ማልቀስ አይደለም፣ አጸፋው ተደራጅተን መታገል ነው። መነሳት አለብን። በቃ ውደታችን በቃ ግፉ። አመሰግናለሁ። ወደ የመን ኤምባሲ ገብቼ ለማነጋገር ያደረግኩት ጥረት አልተሳካም። በጥበቃ ላይ የነበሩ የጸጥታ ኃይሎች የኤምባሲው ባልደረቦች ማንንም ለማነጋገር ፍቃደኛ አለመሆናቸውን ገልጸውልኛል። በሌላ በኩል አቶ አንዳርጋቸው ጽጌን ኢትዮጵያ መረከቧን ጠቅላይ ሚኒስትር ኃይለማርያም ደሳለኝ አዲስ አበባ ለሚገኙት የእንግሊዝ ዓለም አቀፍ ልማትና ትብብር ሚኒስትሯ ለጀስቲን ግሪንገንግ የነገሯቸው መሆኑን ከዩናይትድ ስቴትስ የሚሰራጨው ኢሳት በሚባል አህጽሮት የሚጠራ የሳተላይት ቴሌቪዥን ስርጭት ዘግቧል። ሁኔታውን ለማጣራትና ለሌሎችም ጉዳዮች ወደ አዲስ አበባ ደውዬ ነበር፣ ባለሥልጣናቱን ለጊዜው አላገኘሁም። በሌላ በኩል ግን ወደ እንግሊዝ የውጭ ትብብር መስሪያ ቤቱ ዛሬ ደውለን ነበር። በላኩልን የኢሜ ኢሜይል መልእክት የሚከተለውን ብለዋል። የብሪታንያ ዜጋ የሆኑት አንዳርጋቸው ጽጌ ከየመን ለኢትዮጵያ መተላለፋቸው የዩናይትድ ኪንግደምን መንግስት በጥልቅ ማሳሰቡን ለኢትዮጵያ መንግስት አስታውቀናል። በአስቸኳይ የቆንስላችን አባላት እንዲያገኟቸው እንዲደረግ እንደምንጠብቅም በግልጽ አስታውቀናቸዋል። አንዳርጋቸው በሌሉበት የተላለፈባቸው የሞት ፍርድ ተፈጻሚ እንደማይደረግ ማረጋገጫ እንዲሰጠንም ጠይቀናል። ይህን በአፋጣኝ ለኢትዮጵያ ባለስልጣናት አሁንም ማሳሰባችንን እንቀጥላለን። ከዚህ ሌላ ደግሞ የብሪታንያ መንግስት የየመን መንግስት የቪየና ኮንቬንሽንን እና የጸረ ሶቆቃ ኮንቬንሽንን የሚጻረር ተግባር ችላ ብሎ በመፈጸሙ ተቀባይነት እንደሌለው ለመንግስቱ አስታውቀናል። ወደፊትም ይህንኑ እንቀጥላለን። ተመሳሳይ ሰልፎች በተለያዩ የአውሮፓ ከተሞች መደረጋቸውን እንደዚሁ ሰምተናል። ዛሬ ቀደም ሲል ያነጋገርናቸው የኢትዮጵያ ባለስልጣናት አቶ አንዳርጋቸው በእጃቸው ውስጥ እንዳልነበሩ ወይም እንዳልተረከቧቸው የምንንም እንዳልጠየቁ ሲገልጹልን መቆየታቸውን ዘግበናል። ቀደም ሲል በሌላ በኩል ደግሞ የጠቅላይ ሚኒስትሩ ልዩ አቶ ጌታቸው ረዳ ለቪኦኤ ሰሞኑን በሰጡት ቃል አንዳርጋቸው የተፈረደበት ወንጀለኛ ነው፣ የሽብር ቡድን የሚመራ ሽብርተኛ ነው ማለታቸው ይታወሳል። የመጠየቁም ጉዳይ ግምት ውስጥ ሊገባ እንደሚችል ገልጸው እንደነበረ ይታወቃል። ተጨማሪ መረጃዎችን ባገኘን ጊዜ ይዘን እንመለሳለን። ለአሜሪካ ድምፅ ራዲዮ ሶሎሞን አባተ ነኝ።